ሰኔ አጋማሽ ላይ የክረምቱን መግባት ተከትሎ ትምህርት ቤት ሲዘጋ ልጆች ወደ ቤታቸው ሲከተቱ ክረምቱ ሲገባ ሐምሊም ሲጨላልም ገበሬው ሆዱን በጎመን ለጉሞ አንገቱን ደፍቶ ወደ ግብርና ያተኩራል። ሰማይና ምድር ተጣብቀው ቀኑ በዝናብ ጀምሮ በዝናብ ያመሻል። ወረሃ ነሐሴ ግን ይህን ሁሉ ይቀይራል። ዓመቱ ሲብት እረኞች ወዲያና ወዲያ ማዶ በመሆን በፉጨትና በጅራፍ ህጻናት፣ ወንዶች ልጆች ደግሞ በሆያ ሆዬ ጭፈራ በየደጁ ገጠር ከተማ ነው ያደምጡት። መጋቤ ሐዲስ ሳሙኤል አያለህ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የደብረ ሰላም ቅዱስ ጊዮርጊስና ቅድስት አርሴማ ቤተ ክርስቲያን ስብከተ ወንጌል አብያትና የሐዲስ ኪዳን ትርጓሜ መምህር ናቸው። ስለ ደብረ ታቦር ቡሄ በዓል ሃይማኖታዊ አመጣጥ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ አስራ ሰባት ከቁጥር አንድ ጀምሮ በተቀመጠው መሰረት ኢየሱስ ክርስቶስ ሐዋርያቶቹን ጴጥሮስን ያዕቆብና ዮሐንስን ይዘው በታቦር ተራራ ላይ ወጥቶ ከኤልያስና ከሙሴ ጋር እንዳገናኛቸው ጠቅሰው በተለይም ደግሞ ብርሃን መታየቱ ከችቦ ማብራት ጋር እንደሚያያዝ ይህ ደግሞ አሁን ናውለው ለባህላዊ አመጣጡና ስርዓቱ መሰረት ነው ይሉናል። እንግዲህ የዚህ በዓል መሰረታዊው ይዘት ሃይማኖታዊ ነው። ነገር ግን እንደሚታወቀው በሀገራችን ባህሉ ማህበራዊ ህይወትን ያስተሳሰረ ስለሆነ መንፈሳዊያን ግጥሞች፣ ማህበራዊ ግጥሞች የሚነገሩበት የሚሰናሰሉበት ነው። ሙገሳ ለምሳሌ በደንብ የደገሰች እናት ሙልሙል ያዘጋጀች ጠላ የጠመቀች እናት የምትመሰገንበት የምትመገሰበት እንግዲህ የግብርና ጊዜም ስለሆነ ገበሬ ደግሞ ሸማውን ለብሶ ሚስት የፈተለችለትን ቁጭላላ አባወራ በረ ላይና ቀጭን ጋቢ አሰርቶ ለባሽ መሆኑን እየጠቀሱ የሚያመሰግኑበት ነው። ዶሮ ከጮኸ የለም ሌሊት፣ ቡሄ ከዋለ የለም ክረምት የተባለለት የቡሄ በዓል ግጥሞችና ስንኞች ሁሉም ሃይማኖታዊና ባህላዊ ትርጓሜ ያላቸው ይሉናል። አጋፋሪ ይደግሳል። ያችን ድግስ ውጭ ውጭ በድንክ አልጋ ተገልብጬ ይላሉ። እንግዲህ ዜማውን የሚያወጣው ሰው እንግዲህ በአንድ ቤተ መንግስት ወይም በአንድ ባለሟል ንጉሥ ፊት ምንም ንጉሱ ይደግስ አጋፋሪ ነው። የዛ ድግስ ደግሞ ኃላፊ እዛ አካባቢ ላይ አንድ አረጋዊ ቤት እንግዲህ ልጆች ሆ ብለው ይሄዳሉ ሆብለን ብለን መጣን ሆብላችሁ ተቀበሉን ብለው ሲሄዱ የአጋፋሪ ያዘጋጀውን ሙልሙል ባለቤት የጋገረችውን አባትየው ነው እንግዲህ አቅርቦ መርቆ ሸልሞ በሉ እግዚአብሔር ለአመት ያደርሳችሁ ብሎ የሚሸልመው ጭሱ እስራኤላውያን ከፈርዖን ቤት የወጡበትን በደመና መከለላቸውን የምናጠቅስበት የምናስታውስበት ነው ያችንን ካልጋ መለኛ ያለአንድ ሰባት ታስተኛ እንግዲህ አንዳንድ ጊዜ በስርዓት የሚገቡ ግጥሞች ይኖራሉ። በስርዓት የሚገቡ ቤት እንዲመታ ስራህን ለመጠበቅ በስርዓት የሚያስገቧቸው ነገሮች ይኖራሉ እንጂ እንደሚባለው ጭፈራ እዛ ማዶ አንድ ጀሪካን እዚህ ማዶ አንድ ጀሪካን የእኔም አገሌ የሄድነው አሜሪካን፣ ከሃይማኖታዊም ስርአቱ ከባህላዊም ትውፊቱ ይርቃል በጣም ይርቃል። ለምን ገንዘብ አይሰጥም? ገንዘብ ሳይሆን የሚሰጠው ምስጋና ነው። ዛሬ ከተማ ላይ ስለምናየው እንጂ ወጣ ብለን ወደ አብነት ትምህርት ቤት ብናየው ወደ ገዳማት ብናየው፣ የኖሎት የእረኞች እና የደቀ መዛሙርት ክብረ በዓል ነው። የትኛውም የአብነት ትምህርት ቤት ቢኬድ ሁሉም የለመነውን በግሶ የሚያበላበት ቀን ነውና፣ ደብረ ታቦር የገሌ ከገሌ የማይባልበት ገሌ ከገሌ ተብሎ ተለይቶ ዘር ቀለም፣ ጎሳ፣ ቋንቋ የማይለይበት ሁሉ በአንድነት ተባብረው ተስማምቶ ያለውን እየግበላ እየጠጣ የሚያከብረው በዓል እንደሆነ በዚሆ የምናይበት የምናስታውስበት ነው። መጋቤ ሐዲስ ሳሙኤል አያለ አያይዘውም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን፣ የባህልና የቱሪዝም ሚኒስቴር፣ ትላልቅ አባቶች፣ እንዲሁም ወላጆች፣ ሁሉም ባህሉን ለትውልድ ለማስተላለፍ ኃላፊነት አለባቸው ብለዋል። Ya, <laughs> she ये ये ने ने हो थ दिगमाम पथ दिगमथ बिना आमत लाउ काशी